የቀድሞ የኬንያ ፕሬዝደንት ዳንኤል አራፍ ሞይ ዛሬ በዘጠና አምስት ዓመታቸው አርፈዋል። ሞይ ያረፉት በናይሮቢ ሆስፒታል በሕክምና ላይ ሳሉ መሆኑን ቤተሰባቸው አስታውቋል። የቀድሞ ፕሬዝደንት የቀብር ስነ ስርዓት እስከሚፈጸምም ፕሬዝደንት ኬንያታ በሀገሪቱ ብሔራዊ ሀዘን ማወጃቸውን ጠቅሶ ከናይሮቢ ገልሞ ዳዊት ተከታዩን አስተላልፈዋል። ኬንያን ከ1978 እስከ 2002 በፕሬዝዳንትነት የመሩት የቀድሞ የኬንያ ፕሬዝዳንት ዳንኤል ቶሮይቲች አራፕ ሞይ ዛሬ በተወለዱት 95 ዓመታቸው ከዚህ ዓለም በሞት ተለይተዋል። በሀገሩ አጠራር ምዜ ሞይ በሚል ቅጽል ስም የሚታወቁት የቀድሞ ፕሬዝዳንት ሞይ ዛሬ እልፈተወታቸው ሲሰማ በኬንያው ባሪንጎ ግዛት የምክር ቤት አባል የሆኑት ልጃቸው ጊዲዮ ሞይ አባታቸው በናይሮቢ ሆስፒታል ሕክምና ሲደረግላቸው ቆይተው ዛሬ ጠዋት አርፈዋል ብለዋል። አባቴ ሕይወቱ ያለፈው ዛሬ 11 ሰዓት ተኩል አካባቢ ነበረ። ሕይወቱ ስታልፍ አጠገቡ ነበርኩ። በሰላምን ያረፈው። እንደ ቤተሰብ ደግሞ ህልፈተ ሕይወቱን ተቀብለነዋል። በግሌ ደግሞ በዚህ ጊዜ ለቤተሰባችን አጋርነታቸውን ያሳዩንን ኬንያውያንና መላውን ሕዝብ ማመስገን እፈልጋለሁ። እግዜር ይስጥልን። የቀድሞ ፕሬዚዳንት ሞትን ተከትለው በዩናይትድ ስቴትስ በጉብኝት ላይ የሚገኙት የአሁኑ የኬንያ ፕሬዚዳንት ኡሁሩ ኬንያታ የተሰማቸውን ሐዘን ገልጸው የሞይ ሥርዓተ ቀብር እስኪፈጸም የሚቆይ ብሔራዊ ሐዘን አውጀዋል። ኬንያውያንም ለ24 ዓመታት ሀገራቸውን ስለመሩት መሪ በማኅበራዊ ሚዲያ የተለያዩ አስተያየቶች ተለዋውጠዋል። አንዳንዶቹ ሞይ በአስተዳደር ዘመናቸው የኬንያ መንግስት ብዙ መስሪያ ቤቶች በስርዓት እንዲደራጅ ያደረጉ፣ ለሀገሩም ብዙ መሰረት ልማትን የዘረጉ፣ የሴቶች አዳሪ ትምህርት ቤቶች እንዲበራከቱና ሌሎች ጥሩ ምግባራትን ከውነዋል ብሎ ሲያወድሷቸው፣ ሌሎች ደግሞ ዳንኤል አራፕ ሞይ የተቀናቃኝ የፖለቲካ ፓርቲዎችን የደመሰሱ አምባገነን መሪ፣ የሀገሩን ሀብት የመዘበሩ ናቸው ሲሉም ወቀሳ አቅርቦባቸዋል። የተለያዩ የኬንያና የአካባቢው ሀገሮች መሪዎችና ፖለቲከኞችም በሞይ ህልፈተ ሕይወት የተሰማቸውን አዘን ገልጸዋል። በኬንያ በ1982 በሞይ አስተዳደር ላይ ተቃጦ የከሸፈው መፈንቅለ መንግስት በመደገፍ ተጠርጥረው ለእስር ተዳርገው የነበሩት ላይላ ኦዲንጋም ከሞይ ጋር መታረቃቸውን በሰጡት የአዘን መግለጫ ሲገልጹ፣ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በሞይ ህልፈተ ሕይወት የተሰማቸውን አዘን ለቤተሰባቸውና ለኬንያውያን አስተላልፈዋል። ዳንኤል አራፕ ሞይ የአፍሪካ ህብረትን ከሰኔ 1981 እስከ ሰኔ 1983 በሊቀመንበርነት መምራታቸው ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።